መጽሐፈ ዜና መዋዕል ካልዕ ምዕራፍ ሃያ ሰባት ኢዮአታምም መንገሥ በጀመረ ጊዜ የሀያ አምስት ዓመት ጎልማሳ ነበር። በኢየሩሳሌምም አሥራ ስድስት ዓመት ነገሠ። እናቱም የሳዶቅ ልጅ ኢያሩሳ ትባል ነበር። አባቱም ዖዝያን እንዳደረገ ሁሉ በእግዚአብሔር ፊት ቅን ነገር አደረገ። ነገር ግን ወደ እግዚአብሔር መቅደስ አልገባም። ሕዝቡም ገና ይበድል ነበር። የእግዚአብሔርን ቤት የላይኛውን በር ሠራ በኦፌልም ቅጥር ላይ እጅግ ሰራ። በተራራማው በይሁዳ አገር ላይ ከተሞችን ሰራ፣ በዱር ስፍራዎችም አምባዎችንና ግንቦችን ሰራ። ከአሞንም ልጆች ንጉሥ ጋር ተዋጋ አሸነፋቸውም። በዚያም ዓመት የአሞን ልጆች መቶ መክሊት ብር አስር ሺህም የቆሬስ መስፈሪያ ስንዴ አስር ሺህም የቆሬስ መስፈሪያ ገብስ ሰጡት። እንዲሁም ደግሞ የአሞን ልጆች በሁለተኛውና በሦስተኛው ዓመት ሰጡት። ኢዮአታምም በአምላኩ በእግዚአብሔር ፊት መንገዱን አቅንተዋልና በረታ። የቀረውም የኢዮአታም ነገር፣ ሰልፉም ሁሉ ሥራውም እነሆ በእስራኤልና በይሁዳ ነገሥታት መጽሐፍ ተጽፎአል። መንገሥ በጀመረ ጊዜ የሀያ አምስት ዓመት ጐልማሳ ነበር። በኢየሩሳሌምም አሥራ ስድስት ዓመት ነገሠ። ኢዮአታምም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ቀበሩት። ልጁም አካዝ በእርሱ ፈንታ ነገሠ።